ጋዜጠኛ ነው እየተባለ የሚዘገብለት በእስር ላይ የሚገኘው ኬንያዊ ያሲን ጁማ የተያያዘው በአቶ ጀዋር መሐመድ መኖሪያ ቤት እንደሆነና ሙያውም ጋዜጠኝነት እንዳልሆነ አቃቤ ሕግ አስታወቀ። የተጠርጣሪው ጠበቃም ደንበኛቸው ለፍርድ ቤት የሰጠውን ቃል ጠቅሰው አቶ ያሲን የኢንፎርሜሽን ቴክኖሎጂ ባለሙያ እንደሆነ ለቪኦኤ ገልጸዋል። ከእስር እንዲፈታም ጠቅላይ አቃቤ ሕግ መወሰኑ ታውቋል። መለስካቸው አማሃ ዝርዝር ዘገባ አለው። ከድምፃዊው ሃጫሉ ሁንዴሳ ግድያ በኋላ በተፈጠረው ሁኔታና በደረሰ ጉድቀት እጃቸው አለበት በማለት ፖሊስ በጥርጣሬ ከያዛቸው ሰዎች መካከል ኬንያዊው ያሲን ጁማ አንዱ ነው። ተጠርጣሪውን በተመለከተ የሚወጡት የመገናኛ ብዙኃን ዘገባዎች የሚያሳዩት ኬንያዊው ከጋዜጠኞች ጋር በመስራት ላይ እንዳለ እንደተያዘ፣ መንግስትን የሚቃወሙ ሰልፎች ሲዘግብ በፖሊስ አላግባብ እንደተያዘ ነበረ። ይሁንና ተጠርጣሪ ራሱ በጠበቃው ለአቶ ከድር ቡሎ ለፍርድ ቤት እንዲያስረዱለት በጽሁፍ የሰጧቸውን ቃል ለቪኦኤ በንባብ ሰጥተዋል። ኢትዮጵያ በአደግመንት ወደ ኢትዮጵያ የመጣሁት ፊልም ዶኪመንተሪ ሰራተኛ ሆኜ ነው። በጠቅላይ ሚኒስትሩ የተደገፈው ፕሮጀክት ማለትም በኦሮሚያ ሁለተኛ ደረጃ ትምህርት ቤት የሚደረገውን የኦንላይን ትምህርት አሰጣጥ ለመቅረጽ ነው። ያ ዶኪመንተሪ በኦቤን በኦዳ የሚታይ ነው። ኬንያዊ ያሲን ጁማ፣ ወጣቱ ጀዋር መሐመድ መኖሪያ ቤት የሆነበት ጊዜና ምክንያቱ እስከዛሬ ይዘገብ የነበረውን የማፈርስ ይመስላል። ወደ ጀዋር መሐመድ ቤት የሄድኩት ኢንተርቪው ላደርገው ነው። ይህ በአምነስቲ ኢንተርናሽናል በሂውማን ራይት ዎችም ተገልጿል። ከዚያ ከሶስት ቀን በኋላ ነው የታሰርኩት ተጠርጣሪ ያሲን ዲን የመሆነ ጠበቃዋቱ በእጅጉ የሚቃወሙት ድርጊት ግን ፖሊስ በጠረጠረበት የወንጀል ድርጊት ፍርድ ቤት ካቀረበ በኋላ እና በተሰጠው ምርመራ ጊዜ የሰራውን ስራ ለፍርድ ቤቱ አቅርቦት ፍርድ ቤቱ በተጠርጣሪ የያስ መብት ተከብሮ እንዲፈታ ትእዛዝ ሰጥቶ ለፖሊስ አልፈታም ማለት ነው

ቁጥጥር መዋሉን አይተና በፌደራል ፖሊስ መስገበሪያ ጋዜጠኛ በሚል አይታወቅም። ሲጀመር የአይጂ ባለሙያ ነኝ ብሎ ነው ያስመዘገበው። ሌላው ጋዜጠኛ ነው እያለ ይዘግባል። እሱ ለራሱ ለመማሪው አካል የሰጠው ጋዜጠኛ ነኝ ብሎ ቃሉን ያልሰጠ የአይጂ ባለሙያ ነኝ ብሎ ነው ቃሉን የሰጠው። ሲያዙን ጭምር አውቀዋለሁ። በአጋጣሚ ከአቶ ጀዋር ቤት ሲያ የአይጂ ባለሙያ ነኝ ብሎ ነው አካባቢ፣ ግን በአጋጣሚ ብርበራው ላይ ነበር። በዛ ቤት ውስጥ ከሳተላይት እቃዎች ጋር በተገናኘ የሚጠረጠሩ ነገሮች ስለነበሩ ያንን አሲስት ያደርጋል ብሎ ነው

ኦሮሞ ዴቨሎፕመንት አሶሲዬሽን ነው ያመጣኝ። አይቲ ባለሙያ ነኝ የሚል ነገር አነሳ። ትምህርት ቤቶች ላይ አንዳንድ የአይቲ ዝርጋታዎች የሚሰሩባቸው ቦታዎች ስላገዝደው የሚል ነገር ነበር ያነሳው። ከዚህ ቦታ ተገኘ የሰውዬ እዛ ቤት ውስጥ ይሰራል የተባሉ ከአይቲ ጋር የሚገናኙ ከቴክኖሎጂ ስራዎች ጋር የሚገናኙ ወንጀል ስራዎች ጥርጥር ስለነበረ እሱም እጅ ይኖርበት ይሆናል። ዋሴን ዜና በእርግጥ በጋዜጠኝነት ሙያ በኢትዮጵያ ውስጥ ሰርተው ሆ ለማወቅ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተርን ዶክተር ጌታቸው ድንቁን አናግረናል ይህን ሰው በተመለከተ እኛም ማጣራት አድርገን ነበር። ጋዜጠኛ ነው የሚለውን ከመገናኛ ብዙኃን ዘገባዎች እንደሰማ። ውጭ ሀገር ጋዜጠኞች እኛ ጋር አክሬዲቴሽን የእውቅና ምዝገባ ይደረግላቸዋል። ከዛም ደግሞ ጊዜያዊ አፈቃድ የሚሰጣቸው እኛ ጋር ነው እና እንደዛ ሆኖ እንደሆነ ብለን ማጣራት አድርገን በየትኛውም ጊዜ አሲን ጁማ የተባለው ሰው በጋዜጠኝነት ተመዝግቦ አይገኝም። በእኛ መሳሪ ታዲያ በእኛ ጋዜጠኛ በሙያው ለስራ በዚህ ሀገር ውስጥ ሲሰማራ ከእናንተ መስሪያ ቤት የግድ ፈቃድ ማግኘት አለበት? አዎ፣ ግድ ሂደቶች አሉት፣ የቅደም ተከተሎች አሉት። በውጭ ጉዳይ በኩል መጥቶ ውጭ ሀገር ጋዜጠኛ ሆኖ እየሰራ እንደሆነ ጋዜጠኛው ከመጣበት ሀገር ካለ የኤምባሲ የእኛ ኤምባሲ ለውጭ ጉዳይ የሚላክ መልእክት አለ፣ ደብዳቤ እዛ ላይ ተመስርቶ ውጭ ጉዳይ ደግሞ ለእኛ ይልክል ኤጀንሲ ደርስ በጋዜጠኝነት እውቅና ሰጠነው የጊዜ የስራ ፈቃድ መታወቂያ እንሰጠዋለን። እና ይሄ ሰው በየትኛውም የዚህ አይነት ሂደት ውስጥ ያለፈ አይደለም። ስለዚህ ለየትኛው መገናኛ ብዙኃን ድርጅት እንደሚሰራም አታውቁም ማለት ነው? በዚህ አይነት ለየትኛው መገናኛ ብዙኃን ድርጅት እንደሚሰራ ማናቅም እዚህ ሀገር ከገባ በኋላ የጋዜጠኝነት ስራ ሙከራ አድርጎ ሲፒጂ የተባለው ለጋዜጠኞች መብት የቆመ ድርጅት ያሲን ጁማ የኢትዮጵያ መንግስት የጋዜጠኛ ስራውን ሲያከናውን እንዳሰረውና ከፍርድ ቤት ትዕዛዝ ውጭ አሁንም በስር እንደያዘው በማተት በአስቸኳይ እንዲፈታ ጠይቋል። አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች ያሲን ጁማን እንዴት ወደ አቶ ጀዋር መሐመድ ቤት እንደላኩት በሌላ ዝግጅት ለማቅረብ እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ